የሱዳን ተፋላሚ ወገኖች የሃያ አንዱን ዓመት የእርስ በርስ ጦርነታቸውን ያስቆመውን የ2005ቱን አጠቃላይ የሰላም ስምምነት ይጎደዋል ያሉትን ውጊያቸውን በአፋጣኝ እንዲያቆሙ የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ጥሪ አስተላልፈዋል። ሰሜንና ደቡብ ሱዳን በቅርቡ ያካሄዱትን ውጊያ መነሻ በማድረግ ፕሬዝደንቱ ለሁለቱም ወገኖች መሪዎች የቀጥታ ጥሪ ያስተላለፉት በተቀረጸ መልእክታቸው እንደነበረ የቪኦኤ ከፍተኛ የዋይት ሀውስ ሪፖርተር ዳን ሮበርትሰን ዘግቧል። ሰለሞን አባተ ያቀርበዋል። ፕሬዚደንት ባራክ ኦባማ ያልተለመደ ነው የተባለውን በድምፅ የተቀረጸ መልእክታቸውን ለሱዳን ሕዝብና ለመሪዎቹ ሲሉ ያደረሱት ከፖርቶሪኮ ግዛታቸው ወደ ዋይት ሀውስ እንደተመለሱ ነበር። ካርቱም ከደቡብ ሱዳን ጋር በሚያዋስናት ደቡብ ኮርዶፋን ክፍለ ሀገር ላይ በአየር ያደረሰችውን ድብደባ በሲቪሎች ላይ እጅግ የከፋ ጉዳት ያደረሰ ነበር ሲል የተባበሩት መንግሥታት ድርጅት ትናንት ገልጾታል። በደቡብ ኮርዶፋን በሰሜኑና በደቡቡ አዋሳኝ አካባቢዎች አብዬይን ለመቆጣጠር ሲሉ የሰሜን ጦር ሰራዊት ከደቡቡ ታጣቂዎች ጋር ባለፈው ሳምንት ብርቱ ፍልሚያዎችን አካሂደዋል። ለሁኔታው መፍትሄ ለመፈለግ የታሰበ ስብሰባ አዲስ አበባ ላይ ተካሂዶ እንደነበር ይታወቃል። የአሜሪካው ፕሬዚደንት ትናንት ምሽት ላይ ባስተላለፉት መልእክታቸው ውጊያ መቆም አለበት ብለዋል። There is no military solution. The leaders of Sudan and South Sudan must live up to their responsibilities. ወታደራዊ ግጭት መፍትሄ ያመጣም የሱዳንና የደቡብ ሱዳን መሪዎች ኃላፊነቶቻቸውን መወጣት ይጠበቅባቸዋል የሱዳን መንግስት የአየር ድብደባዎቹን በኃይል ማፈናቀልንና የማዋከብ ዘመቻዎቹን ጨምሮ ቀውሱን የሚያባብሱ ወታደራዊ እንቅስቃሴዎችን ማቆም አለበት። የፊታችን ሰኔ ሁለት ደቡቡ ሱዳን ከካርቱም አስተዳደር ተገንጥሎ የራሱን ነጻ መንግስት በይፋ እንደሚያውጅ እየተጠበቀ ባለበት ወቅት ነው የፕሬዚደንት ኦባማ የትናንት የተኩስ አቁም መልእክት የተላለፈው ሁለቱም ወገኖች አመፃን ለማስወገድ የተራድኦ ሰራተኞችን ነጻ እንቅስቃሴ ለማረጋገጥና በአጠቃላዩ የሰላም ስምምነት መሰረት ግዴታዎቻቸውን ተወጥተው ልዩነ ቶቻቸውን በሰላም እንዲፈቱ ጠይቀዋል። ሚስተር ኦባማ መልእክታቸውን በቀጥታ ወደ ሱዳናዊ መሪዎቹ ያነጣጠሩት። ኦባማ አክለውም የሰላም ስምምነቱን ግዴታዎቻቸውን የማይወጡ ወገኖች መገለላቸው እየበረታ እንደሚሄድ አስጠንቅቀዋል። Today, I want to speak ዛሬ ለሱዳን መሪዎች በቀጥታ መናገር ይሻለሁ። ግዴታዎቻችሁን የምትወጡና ሰላምን የምትመርጡ ከሆነ ግንኙነቶቻችንን ለማሻሻል የዩናይትድ ስቴትስ በገባችው ቃል መሰረት እንንቀሳቀሳለን። ይሁን እንጂ ዓለም አቀፍ ግዴታዎቻቸውን የሚጥሱ ደግሞ የከበዱ ጫናዎችና መገለል የሚጠብቋቸው ከመሆኑ በተጨማሪ ለአድራጎታቸውም ተጠያቂ ይሆናሉ። ይህ መልእክት ሱዳን ለአብዬና ለደቡብ ኮርዶፋን ችግሮች ወታደራዊ መፍትሄ ወደ መፈለግ ትሄድ ከሆነ ከካርቱም ጋር ሊደረግ የታሰበውን ግንኙነቶችን የማሻሻል ሂደት ሊጎዳው እንደሚችል ዋሽንግተን አጉልታና አስምራ ማሳየቷን የሚገልጽ መሆኑ እየተነገረ ነው። ግንኙነቶችን የማሻሻሉ ማዕቀፍ ከሚይዛቸው እርምጃዎች መካከል የሱዳንን ስም ከሽብር ፈጠራ ደጋፊና አራማጅ መንግስታት መዝገብ ለመፋቅ አሜሪካ የገባችውን ቃል ያካትታል። ኢትዮጵያ ውስጥ የተጀመረው ድርድር የሰላምን መንገድ ይጠርጋል ብለዋል ኦባማ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን ሰሞኑን ኢትዮጵያ ውስጥ ባደረጉት ጉብኝት ወቅት የደቡቡንም የሰሜኑንም ባለስልጣናት አግኝተው አነጋግረዋል። እንግዲህ ዓለማችን እጅግ አዲሲቱን ሀገር ለማስተናገድ እነሆ ሶስት ሳምንታት ብቻ ቀርተዋታል። ብዙ እርምጃ ተኪዷል፣ ብዙ ገንቢ ስራ ተሠርቷል አሉ ፕሬዚደንት ኦባማ። እንግዲህ ያ ሁሉ እንዲደናቀፍ፣ እንዲሰናከል መፍቀድ እጅግ ውድ ይሆናል። to see their dreams of a better future slip from their grasp. የሱዳን ህዝብ የተሻለ የወደፊት ጻፍንታውን ህልሙን ከእጁ ማስመለጥ ከማይፈቅድበት እጅግ ብዙ ርቀት ተጉዟል፣ እጅግ ብዙ መስዋዕትነት ከፍሏል። የሱዳን መሪዎች እውነተኛ አመራር ብቃት የሚጠይቀውን ድፍረትና አርቆ አስተዋይነት ሊያሳዩ የሚችሉበት ጊዜው አሁን ነው። የሱዳን መሪዎች የሰሜኑም የደቡቡም ሰላምን የሚመርጡበት ጊዜ አሁን ነው። በሱዳን ብጥብጥ ያከትምና የሰላማዊው ሕዝብም ደህንነት ይጠበቅ ዘንድ ዩናይትድ ስቴትስ ከአጋሮቿ ጋር በብርቱ እየጣረች ነው አሉ ባራክ ኦባማ። በሌላ ዜና በዚህ ሳምንት ኢትዮጵያ የነበሩት የውጭ ጉዳይ ሚኒስትር ሂላሪ ክሊንተን በአፍሪቃ ቀንድ ያሉ የጸጥታ ፈተናዎችን በመጋፈጥና የአካባቢ ሰላምን በማረጋገጥ በኩል ኢትዮጵያ እየተጫወተች ያለችውን ሚና የኔ መንግስት ያደንቃል ሲሉ፣ በዲሞክራሲ በምጣኔ ሀብት እድገት፣ በሰላምና ጸጥታ ጉዳዮች ላይ ባተኮሩበት ንግግራቸው መግለጻቸው ተዘግቧል።